ሰላም ጤና ስጥልኝ የተከበራችሁ አድማጮቻችን፣ እንደምናምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቪኦኤ መሰናዶ ጀምሯል። ኤደን ገረመው መሰናዶውን በመምራት ኤልያስ አሰማረ በቅንብሩ ጽዮን ግርማ በአርቶቱ ከአሁን ሰዓት ጀምሮ አብረናቸው እንቆያለን። ዛሬም በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያልናቸውን መሰናዶዎች ነው ይዘን ወደ እናንተ የመጣነው። እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። በኢትዮጵያ በርካታ የማህበራዊና ኢኮኖሚያዊ መብት ጥሰቶች እየተፈጸመ መሆኑን የገለጹ ልዩ ልዩ የሰብአዊ መብቶች ተቋማት ሀገሪቱ በሰብአዊ መብቶች ቀውስ ውስጥ እንደምትገኝ አስታውቀዋል። የፕሮፌሰር መስፍን ወልደማርያም ፋውንዴሽን ሁድለት ባዘጋጀው የውይይት መድረክ ላይ የተናገሩት የኢትዮጵያ ሰብአዊ መብቶች ኮሚሽን ባልደረባ ዶክተር ብራይትመን ገብረ ሚካኤል በጦርነትና በግጭት፣ በድርቅ፣ በቤቶች ፈረሳና በሌሎችም ምክንያቶች በሀገሪቱ የተለያዩ የማህበራዊና ኢኮኖሚያዊ መብቶች ጥሰት እንደተፈጸመ አትተው በአጠቃላይ ሀገሪቱ በሰብአዊ መብቶች ቀውስ ውስጥ እንደምትገኝ ገልጸዋል። ገብረ ሚካኤል ገብረ መድህን ዝርዝር ዘገባ አለው። የሰብአዊ መብቶች ተሟጋችና የኢትዮጵያ ሰብአዊ መብቶች ጉባኤ መስራች የነበሩትን የፕሮፌሰር መስፍን ወልደ ማርያም ሦስተኛ የሙት ዓመትን ለማሰብ በስማቸው የተቋቋመው ፋውንዴሽን ትላንት እሁድ ጥቅምት 18 ቀን 2016 ዓ ም የውይይት መድረክ አዘጋጅቷል። በመድረኩ ላይ የመነሻ ጽሑፍ ካቀረቡት አንዱ በኢትዮጵያ የሰብአዊ መብቶች ኮሚሽን የማህበራዊና ኢኮኖሚያዊ መብቶች ዲሬክተር ዶክተር ብራይትማን ገብረ ሚካኤል ባለፈው ዓመት በጦርነት፣ በግጭት፣ በኑሮ ውድነትና በድርቅ የተነሳ የበርካታ ዜጎች ሰብአዊ መብቶች እንደተጣሱ አውስተዋል። ድርቁ በጣም በተስፋፋባቸው አካባቢዎች በተለይ ከኦሮሚያ ወደ ቦረና አካባቢ፣ ከዛ ሶማሊያ፣ ከዛ ወደ ደቡብ አካባቢዎች ወደ ጉጂ፣ ኮንሶ አካባቢ ስኔድ በመቶ ሺዎች የሚቆጠሩ የማህበረሰብ ክፍሎች ናቸው ለረሃብ የተጋለጡት። ከዛ ደግሞ የመኖሪያ ቤት መብትን በተመለከተ እሱም ብንወስድ በተለይ የሸገር ከተማ መስረታን ተከትሎ የተደረጉ የቤት ፍረሳዎች ነበሩ፣ ያው አስገድዶ ማስነሳት የትምህርት መብትን በተመለከተ ስፔሲፊካሊ ደግሞ ስናነሳ አብዛኞቹ ጦርነት የተደረገባቸው አካባቢዎች ኦሎሞስት የትምህርት ቤቶች የካምፕ መሆኑ አገልግለዋል። በተለይ ትግራይ ክልል ላይ በቅርቡ ያደረግነው ክትትል ስላለ ለትምህርት ዝግጁ የሆኑ ተቋማት አይደሉም። ትምህርት ለማስተማር የሚያስችሉ አይነት አልነበረም። ሶ ኦሎሞስት አብዛኞቹ ጦርነቱ የነበረባቸው አካባቢዎች ላይ እንደዚህ አይነት ሁኔታዎች አሉ። አሁንም በተለይ ጦርነት እየተደረገ ባለበት ግጭት ባለበት የአማራ ክልል አብዛኞቹ አካባቢዎች የትምህርት ቤቶች እንዳልጀመሩ የትምህርት መብትን መለከቱ ናቸው። ይህ ሁሉ ሲሆን በመንግስት አካላት በኩል አፋጣኝ ምላሾች አልተሰጡም፣ የፖሊሲ ጥበቃዎችም አልተደረጉም። በተለይም የቤቶች ፈረሳ እርምጃው ህግንና ስርዓትን የተከተለ አልነበረም የሚሉት ዶክተር ብራይትማን በማኅበራዊና ኢኮኖሚያዊ መብቶች ጥበቃ ላይ የመንግሥት ባለሥልጣናት ግንዛቤ ማነስም ለችግሮቹ መባባስ አስተዋጽኦ ማድረጉን አስረድተዋል። የሰብአዊ መብቶችን ለመጣስ መመሪያው ይፈቅድልናል እያሉ ህግን የሚጠቅሱ መሥሪያ ቤቶችም እንዳሉ ዶክተር ብራይትማን ሳይጠቅሱ አላለፉም። በውይይት መድረኩ ላይ ሌላው ጽሑፍ አቅራቢ የነበሩት የኢትዮጵያ ሰብአዊ መብቶች ጉባኤ ምክትል ዋና ዲሬክተር አቶ ተስፋዬ ገመቹም በክትትልና ምርመራ ደርሰንባቸዋል ያሏቸውን የመብቶች ጥሰት ዘርዝረዋል። የእኩልነት መብት ላይ ስንመጣ ያንን የማክበር ችግሮች አሉ። ለምሳሌ በቤት ፈረሳው ላይ የብሔር ማንነትን መሰረት ያደረጉ ጥሰቶች እንደነበሩ የተመለከትንበት አድሏዊና የጅምላ እስር በሰሜን ኢትዮጵያ በነበረው ጦርነት የትግራይ ተወላጆች ላይ በሰፊው እስር እንደነበር፣ እንደውም ደግሞ አሁንም በአማራ ተወላጆች ላይ ተመሳሳይ ጥሰቶችን እንመለከታለን። መንግስት የሰብአዊ መብት የማክበር የማስከበር እና የመጠበቅ ኃላፊነቱን በአግባቡ እየተወጣ ባለመሆኑ በርካታ ጥሰቶችን እንመለከታለን። በርካታ ጋዜጠኞች፣ የፖለቲካ መሪዎች ታሰሉት እንግዲህ እየታሰሩ እየተሰቃዩ ያሉበትን ሁኔታ ነው የምንመለከተው በአዲስ አበባና በሸገር ከተሞች ከነበረው የቤቶች ፈረሳ ጋራ ተያይዞ አንድ መቶ ስምንት ሺህ ሰዎች ተጽዕኖ ደርሶባቸዋል ያሉት አቶ ተስፋዬ ይህንኑ ጫና ከከተሞቹ አስተዳደሮች ለማጣራት የተደረገው ጥረት ግን እንዳልተሳካ ገልጸዋል። ሌላው የመድረኩ ተናጋሪ አቶ ሙልጌታ አረጋዊ በአዲስ አበባ ዩኒቨርሲቲ የቀድሞ የሕግ መምህር ናቸው። በኢትዮጵያ የሰብአዊ መብቶች ጥሰት ችግሮችን እንዳባባሱ የጠቀሱት ምሁሩ ምክንያቶቹን ካብራሩ በኋላ እንደ ሀገር ፈተና ላይ ወድቀናል ብለዋል። ኢትዮጵያ ህዝብ በትን አልገፋም አልገፋ ፖለቲካል ኢንስቲትሽኖች ያሉትም በአጭሩ የኢትዮጵያ ህዝብ የሚኖረው በመንግስት በጎ ፈቃድ ነው። መንግስት ከጎለበተ፣ መንግስት ካየለ ምንቆጣጠርበት ምንም ኢንስቲትሽናላይዝድ የሆነ ነገር የለም። ከዚህ ሪያሊቲ ተነስተን ነው እየተነጋገርንበት ያለውን ነገር መገንዘብ ያለብን። አካውንታቢሊቲ ስለተባለ ብቻ አካውንታቢሊቲ አይመጣም። ለምሳሌ ባለፉት አምስት ዓመታት ስንት ሰው ሞተዋል በጦርነት? አሁንም እየሞተ ነው። የሞተውን እንኳን ልንርሳ ብንል ዛሬም እየሞተ ነው። ሞትም ማቆም አቻል ሶ ፋንዳሜንታል ቻለንጅ ሆነናል። ይዘዊ መንግስትም ዘሴም ፕሮብሌም ነው የኛ ፕሮዳክት ነው። ውይይቱን የመሩትና ራሳቸውም የመብቶች ተሟጋች የሆኑት አቶ ያሬድ ኃይለማርያም ደግሞ የነውር ጥግ የታየባቸው ሲሉ በገለጿቸው ያለፉት ሦስት ዓመታት ውስጥ በኢትዮጵያ ከፍተኛ ጭካኔ የተሞላባቸው የሰብአዊ መብቶች ጥሰት እንደተፈጸሙ አውስተዋል። ይሁንና ችግሩን የፈጸሙ አካላት በሕግ ሲጠየቁም ሆነ ይቅርታ ሲጠይቁ አልታዩም ብለዋል። ችግሩ አሁንም እንዳልተገታ አቶ ያሬት ጠቅሰው መፍትሄው ምን ይሆን ሲሉ ጠይቀዋል። በዚህ አምስት ዓመት ውስጥ ኢትዮጵያ ውስጥ የሚፈጸሙ የሰብአዊ መብት ጥሰቶች ባህርያቸው በኦርዲነሪ የሰብአዊ መብት ጥሰት ውስጥ ከምናቃቸው በጣም ይከፉ ቅድም እንደተባለው የዓለም አቀፍ የወንጀል ባህሪ ያላቸው የብዙ ሰዎች ህይወት አደጋ ላይ የጣለ የሀገር ህልውና አደጋ ላይ የጣለ ጦርነት ጋር ከግጭት ጋር የተያዘ የሰብዓዊ መተሰብ የሚፈጸምበት ሀገር ውስጥ የአንድ የሁለት ሰው ሀላፊ ደቅልና ደቅልን ከሚለው አልፏል የኢትዮጵያ ሁኔታ። ስለዚህ ምን አይነት የተጠያቂነት መንገድ ይመጣ ነው ኢትዮጵያ ከተሸከሚችን የግፍ ከጫና ነፃ የምትሆነውና የተበደሉ ሰዎች ቀሱበት ለጥያቄው ምላሽ የሰጡት ዶክተር ብራይትማን ገብረ ሚካኤል የሰብአዊ መብቶች ጥሰት የከፋበትንና አሳሳቢ ደረጃ ላይ የደረሰበትን ሁኔታ ገልጸው ከዚህ ችግር የመውጫ መንገዶች አንዱ የሽግግር ፍትህ ሊሆን እንደሚችል አመልክተዋል። ያለበት ሁኔታ አገር ያለችበት ሁኔታ በተለ የሰብአዊ መብት መብት ቀውስ ያለበት ሁኔታ ነው ብለን ቀውስ ከሆነ ምናልባት አንድ ሰት ብቻ በተያይ ማድረግ በገድ ሚፈታ አይደለም። ስለዚህ ያለን አማራት ኢንሲቭ የሆነ ሆሊስቲክ የሆነ መፍቻ ዘዴ የሚያስፈልገ ነው። ከነዚህ ውስጥ አንዱ ምናልባት እንደ ኢንሽቲቭ ሆኖ አሁን እየተሰራ ያለበት የሽግግር ፍትህ የምንለው ነው። እንግዲህ ተስፋ ኖሮት ውጤታማ ሆን የሚወቴ ነው። አቶ ተስፋ የገመችው በበኩላቸው ህዝቡ በትብብር ድምፁን ቢያሰማ ችግሩ ሊቀንስ ይችላል ባይ ናቸው። አሁን እየተለመደ የመጣው ነገር ምንድን ነው? የኔ አይደንቲቲ የምለው በብሔርም በቋንቋም በሆነ ነገር የኔ ነው የምለው ለሰጠው ሲነካ እጮናለሁ። ነገር ግን የኔ ያደነው ብዬ ሳስብ ዳን ይዛለ ይህ አካሄድ መፍትሄ ያመጣ። ስለዚህ በጋራ መቆም ካልቻል በስተቀር መፍትሄ ማምጣት አስቸጋሪ ነው ይሆኑ። ይሄ እየቀጠለ ነው። ስለዚህ ሁላችንም የሚጠበቅብን እናድርግ። በጉዳዩ ላይ ከመንግስት ኮሚኒኬሽን አገልግሎት አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። በሀገሪቱ ስላለው የሰብዓዊ መብቶች አያያዝ አስመልክቶ ከሚመለከታቸው መንግስታዊ አካላት አስተያየት እንዳገኘን የምናቀርብ ይሆናል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ጋቢና ቪኦኤ የአዲሱ ትውልድ ድምጽ መሰናዶ ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። አስተያየት ወይም ጥያቄ፣ እንዲሁም ደግሞ መሳተፍ ብትፈልጉ በቪኦኤ አምሃሪክ የፌስቡክ ገጽ ላይ ለጋቢና ቪኦኤ እያላችሁ መልእክታችሁን አድርሱን። ወደ ተከታዩ መሰናዶ ደግሞ እንለፍ። በየዓመቱ ለማህበረሰባቸው ከፍተኛ አስተዋጽኦ ያበረከቱ የስነ ጥበብ ባለሙያዎችንና ደራሲያንን የሚሸልመው ዓለም አቀፉ ጎርማንድ ሽልማት ከአርሶ አደሮች ሀገር የተላከ ደብዳቤ በሚል ርዕስ በኢትዮጵያዊ ዶክተር ወርቆ ለገሰ ሙላት የተጻፈውን የህጻናት መጽሐፍ በአሸናፊነት መርጧል። ለውድድሩ ከመላው የአለም ሀገራት የተሰበሰቡ መቶ ሺህ የሚደርሱ መጽሐፍትም ተሰብስበዋል። ከእነዚህ መካከል በአሸናፊነት የተመረጠው የዶክተር ወርቆ ለገሰ መጽሐፍ በዋናነት በኢትዮጵያ የገጠር ትምህርት ቤቶች ውስጥ በነጻ ይሰራጫል። ስመኝሽ የቆየ በዚህ ዙሪያ አጠር ያለ ዘገባ አሰናታለች። በየዓመቱ ለተመረጡ መጽሐፍት ሽልማት የሚሰጠውን ጎርማንድ የመጽሐፍት ኦስካር ይሉታል ለሽልማቱ ቅርብ የሆኑ ሰዎች። እንደ አውሮፓውያን አቆጣጠር ከ1995 ጀምሮ በመጽሐፍት መልክና በኢንተርኔት አማካኝነት የታተሙ መጽሐፍትን በማሰባሰብ በተለያዩ ዘርፎች የሚሸልመው ጎርማንድ ዘንድሮ በስዊድን ባካሄደው ስነ ስርዓት በእንግሊዝኛና በአማርኛ ቋንቋዎች ለኢትዮጵያ ህጻናት የተጻፈውን ከአርሶ አደሮች ሀገር የተላከ ደብዳቤ ወይም ሌተር ፍሮም ደ ፕላውኔሽን የተሰኘ መጽሐፍ በተጽዕኖ ፈጣሪ ዘርፍ አሸናፊ አድርጎ መርጧል። በዩናይትድ ስቴትስ ሲያትል ከተማ ነዋሪ የሆኑት የመጽሐፉ ደራሲ ዶክተር ወርቁ ለገሰ መጽሐፉ ኢትዮጵያ ለልጆቿ የድረሱልኝ ጥሪ የምታስተላልፍበት ነው ይላሉ። ኢትዮጵያ የብዙ ሺህ ዓመታት የግብርና ስራዋን ትተርክበታለች በአንድ ማረሻ ብቻ ታርሶ ይህ ሁሉ ሕዝብ ሲመገብ የኖረበት ያሳደገችን መሆኑን ይጠቁምና አሁን ግን እያቃተኝ ነው ትላለች። የተማራችሁ ልጆች፣ በኢትዮጵያም ሆነ ከኢትዮጵያ ውጭ የምትኖሩ፣ አሁን በዘመናዊ የአስተራረስ ዘዴ ተጠቅማችሁ ሕዝቤን እንድታገለግሉ ጥሪ አሰማለሁ። እንደውም ወደፊት እስከ መንኮራኩር ንጥቀት ድረስ እንደምትሄዱ ይገባኛል። የሆነ ሆኖ አሁን ግን ያለብኝን ችግር ለመቅረብ ተባበሩ የሚል ጥሪ ነው የምታስተላል። ዶክተር ወርቁ ለገሰ አሁን ኑሯቸው በአሜሪካ ይሁን እንጂ ተወልደው ያደጉት በኢትዮጵያ ወሎ ክፍለ ሀገር ደጎሎ ጀልማ የተሰኘች የገጠር ከተማ ውስጥ ነው። ለመጀመሪያ ጊዜ በቄስ ትምህርት ቤት ፊደል በመቁጠር የጀመሩት ዶክተር ወርቁ በልጅነታቸው መጽሐፍ የማንበብ እድል እንዳልነበራቸው ያስታውሳሉ። መጽሐፍ ለማንበብ አልታደርኩም በልጅነት ማለት ነው። ያ እስካሁን ድረስ ተጽዕኖ አለው። የሚገርምሽ ነገር ፒኤችዲ ሁሉ ይታገለኛል። የማንበብ ፍላጎቱን ማዳበር የምትችዩ ልጅ ሆነች ነው። እኔ ምንም ነገር አላየውም። ያየሁት አንድ ጋዜጣ፣ ጋዜጣም አይደርስም አካባቢው። ግርማዊ ቀዳማዊ ኃይለሥላሴ ንጉሰ ነገስት ዘ ኢትዮጵያ በፈጣሪ ተቀብተው በዚህ ዓመት ነገሱ የሚል ጋዜጣ እጅግ የተደሰት መሆኑ ትዝ ይለኛል። መቼ ነበር ይሄ? ቆይቷ ከአምሳ አመት በፊት ማለት ነው። ግማሽ መጣ ዓመት ማለት ነው። እና በእንደዛ አይነት ሁኔታ ላይ እስቲ ድሪም ነበረ በቃ ጥሩ። ለመሆኑ ዶክተር ወርቁ ወላጆቻቸው ማንበብና መጻፍ ባይችሉም እሳቸው ተገቢውን ትምህርት እንዲያገኙ በመጣራቸው የመጀመሪያ ዲግሪያቸውን ከአስመራ ዩኒቨርሲቲ በባዮሎጂ ያገኙ፣ በቤልጂየም እና በአየርላንድም ሁለተኛና ሶስተኛ ዲግሪያቸውን በአካባቢ ጥበቃና ስነ ምህዳር ያዙ። ከዛ በኋላ ነው የማንበብ የማንበብና የትምህርትን ጥቅም ለመጡበት ማህበረሰብ ለማስተዋወቅ ከፍተኛ ፍላጎት ያደረባቸው። የጥረታቸው ደግሞ በዓለም አቀፍ ደረጃ እውቅና በማግኘቱ ደስተኛ ናቸው። እንዴ በጣም ደስ ይላል። አንደኛ ነገር እኔ ደራሲ መሆንንም አላውቅም ነበር። እንደ አጋጣሚ ራሴን ደራሲ ሆኖ አገኘሁት። ሁለተኛ፣ አንድ ጊዜ ቤንሻንጉል የሴቶች ብቻ የሚማሩበት ትምህርት ቤት አለ ጋብዘውኝ፣ ሄጅ እንደው እንደ እርስዎ ደራሲ ለመሆን ምን ይመክሩናል የሚል ጥያቄ ሲያነሱ ቢ ደንግጬ ነበር። ምክንያቱም እኔ ራሴን እንደ ደራሲ አይቼው አላውቅም ቢሆንም ለልጆቹ መመለስ ስለነበረብኝ አንድ ደራሲ የሚያሟላቸው መስፈርቶች ነገርኳቸውና ተለያየ። ስለዚህ በጣም ዱብዳ ነው፣ ደስ የሚል ነው። በእርግጥ የሥነ ጽሑፍ ዝንባሌ ነበረኝ። ስለዚህ ጥሩ ነው፣ በጣም ደስ ብሎኛል። ዶክተር ወርቁ በኢትዮጵያ መሰረታዊ ትምህርትን ለማስፋፋት ከሚሰራው ሰፊ ልብ ትልቅ ህልም የተሰኘ ተቋም ጋር በመሆን ስምንት መጽሐፎችን ጽፈው አሳትመዋል። በአብዛኛው የሚጽፏቸው መጽሐፍትም የራሳቸውን ልምድና ያለፉበትን ታሪክ ለመጪ ትውልድ የሚያወርሱ መሆናቸውንም ያስረዳሉ። የምነሳበት ያደኩበት ነው። የግል ህይወቴን ነው ማለት ይቻላል። አንድ መጽሐፍ ጽፌ ለምሳሌ፣ ቤዛ የሚል ጫካዎችን የምትንከባከብ ልጅ ነበረች እና እኔ ራሴ ሲሰማኝ የነበረውን ቤዛ ሴት አደረኳት እና ያ መጽሐፍ አሁን የኢትዮጵያ ውስጥ በየ ቤተክርስቲያን ሱ ለልጆች ይታደላል። ሌላው ወን አይ ወዜ ቦይ የሚል ቻሌንጅስ ቱ ግሮ ኢን ሩላር ኤሪያስ በጣም እንዴት እንደነበረ ያሳየሁበት የራሴ ታሪክ ነው። ከጅብ ጋር ፊት ለፊት ተገናኝቼ እንትን ሳደርግ ለትልቅ ፐብሊኬሽን ተመርጦ ታጅቶ ነበር እና ብዙዎቹ መጽሐፍት የጻፍኳቸው አንደኛ የኢትዮጵያን ኮንቴክስት ስለሚይዝ፣ ሁለተኛ እኔ የራሴን ስለሆነ ያለፍኩበትን ስለምገልጸው አይ ቲንክ ጥሩ የመጽሐፍ ድባብ ፈጥሮልኛል ብዬ ገምታለሁ። ነው የዘንድሮ ጎርማንድ ሽልማት አሸናፊ የሆነው ከአርሶ አደሮች ሀገር የተላከ ደብዳቤ የተሰኘው መጽሐፍ የያዘውን መልእክት የሚያንጸባርቁና የህጻናትን ቀልብ መያዝ የሚችሉ ልዩ ልዩ ስዕሎችም ተካተውበታል። የመጽሐፉን ሽፋን ጨምሮ እነዚህን ገላጭ ስዕሎች የሳላቸው ደግሞ ላለፉት ሰላሳ ዓመታት በካናዳ የኖረው ሰዓሊ ዳንኤል ጌታሁን ነው። በዲጂታል እና በካንቫስ ስዕሎቹ የሚታወቀው ዳንኤል መጽሐፉ ሽልማት በማግኘቱ የተሰማውን እንዲህ ይገልጻል። በጣም በጣም ነው ደስ ያለኝ፣ ለእኔም፣ ለድርጅቱም፣ ለሁላችንም፣ ለእኛም፣ ለኢትዮጵያ ጠቅላላ በጣም ነው ደስ ያለኝ። እንደውም ሞር ወደፊት እንድንሰራ ሞራላችን ከፊላል ማለት ነው። በጣም ጥሩ ውትን ያለው እና ይሄ መጽሐፍ ብዙም የተሸጠ ነው ደግሞ ኦንላይን ላይ ብዙ ተሽጧል እና በጣም ነው የተሰማኝ፣ በጣም ደስ ብሎኛል። በ1976 ዓ ም ከአዲስ አበባ ዩኒቨርሲቲ የስነ ስዕል ትምህርት ቤት የተመረቀው ዳንኤል እሱ ተማሪ በነበረበት ወቅት ብዙ የህፃናት መጽሐፍት አለመኖሩን አስታውሶ ላለፉት አራት ዓመታት በበጎ ፈቃደኝነት ከሚያገለግልበት ከሰፊ ልብ ትልቅ ህልም ጋር በመሆን የህፃናት መጽሐፍት ላይ በመስራቱ ትልቅ ደስታ ይሰማዋል። እንዴት ጥሩ ነው። የማንበብ ችሎታችን እንዲ የእውቀት ችሎታችን መሪ ያሳድቀን ከልጅነት አብሶ ለልጆች እውቀታቸውን ከፍ ያረጋል ማለት ነው። ብዙ ነገር እንዲያውቁ ስፔሻል ስለ ሀገራችን ስለ ሁሉም ታሪክም፣ ሁሉም ነገር ማወቅ ሁሉ ጊዜ በጽሁፍ ነው። በጽሁፍ ስለሆነ በመጽሐፍ ስለሆነ መዳረስ የሚችለው እና እውቀት ሊያገኙ ይችላሉ በልጅነታቸው ማለት ነው። እና በጣም ጥሩ ሀሳብ ነው። ዶክተር ወርቁ አሁንም ለኢትዮጵያ ህጻናት የሚያዘጋጇቸው መጽሐፍት ጀመሩ እንጂ አላለቁም ይላሉ። በአሁኑ ሰዓትም ለባዮሎጂ፣ ፊዚክስ እና ኬሚስትሪ ረጂ ሆነው የሚያገለግሉ ሶስት የላቦራቶሪ መመሪያ መጽሐፎችን ከሌሎች ጸሐፍት ጋር በመሆን አዘጋጅተው የጨረሱ ሲሆን በተለይ በገጠር የሚገኙ ህጻናት በአካባቢያቸው የሚገኙ እቃዎችን በመጠቀም ሳይንሳዊ ሙከራዎችን ማድረግ የሚያስችላቸው ነው። እዛው አካባቢ ባሉ ነገሮች ከፕላስቲክ ቀዳደሽ ወይም ክብሪት ተጠቅመሽ ሮኬት እንዴት እንደሚመጥቅ የማሳየት እዛው ዋጅማ የሚባል የሳር አይነት አለ። ቀለሙ በጣም ግሩም ነው። ከሱ ቀለም እንዴት እንደሚወጣ ሊያሳይ የሚሞክር አንድ ዳንግላ ካለ በጣም የታወቀ መምህር ከሱ ጋር ሆነን የሰራ ናቸው። ሶስት ነገሮች አሉ። ከአርሶ አደሮች ሀገር የተላከ ደብዳቤ ከአማርኛና እንግሊዝኛ በተጨማሪ በትግርኛ በኦሮምኛ፣ በሶማሌኛ፣ እና በአኝዋ ቋንቋዎችም ተተርጉሟል። እንደ ግሪክ እና አረብኛ በመሳሰሉ ሌሎች የውጭ ቋንቋዎችም እየተዘጋጀ ይገኛል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ከሁለት አስርት ዓመታት በላይ ትውልደ ኢትዮጵያውያንም በማስተባበር በምጣኔ ሀብታዊ ጫና ውስጥ የወደቁ ዜጎችን ሲደግፍ የቆየው ወገኔ የኢትዮጵያውያን ማህበር ዓመታዊውን የርኅራሄ ምሽት ከሰሞኑ አከናውኗል። በትምህርት በመሰረታዊ መጠለያ አገልግሎትና በቤተሰባዊ ድጋፍ ላይ ባነጣጠሩ መርሃ ግብሮቹ የሚታወቀው ተቋሙ ባሰናዳው በዚህ ልዩ ዝግጅት ላይ ከገቢ ማሰባሰቢያ አፍታዎች በተጨማሪም ወጣቶች የተሳተፉባቸው የመዝናኛ ትርኢቶችም ተስተናግደዋል። ሀብታሙ ስዩም ከዝግጅቱ ተባባሪዎችና ተሳታፊዎች ጋር ቆይታ አድርጎ ነበር። በመቀጠል ይቀርባል። ከሁለት አስርት ዓመታት በላይ ትውልድ ኢትዮጵያን ቀን ቆጥረው ከሚገናኙባቸው የአብሮነት ቀጠሮዎች መካከል በአንዱ ላይ እንገኛለን። ስፕሪንግፊልድ ቨርጂኒያ። በሀገራቸው ሰፍኖ ማየት ለሚሹት መልካም ነገር ሁሉ የተቻላቸውን ለማድረግ የሚገናኙበት ይህ ምሽት የርኅራሄ ምሽት ይሰኛል። የምሽቱ አስተባባሪ ወገኔ የኢትዮጵያውያን ፋውንዴሽን ተቋም ምክትል ፕሬዚደንት ቀለም ወርቅ ማም የዛሬውን ምሽት ያው የምናዘጋጀው የርኅራሄ ምሽት ነው። በጣም ብዙ ቤተሰቦች ያሉን እርዳታ የሚያስፈልጋቸው ስፖንሰር የሚያስፈልጋቸው እዛም ገብተ ብትመለከት በየጠረጴዛው ላይ ቤተሰቦቹና ምን ያክል እንደሚያስፈልጋቸው መጽሐፍም አዘጋጅተናል እና ዋናው ዛሬ ዓላማችን እነኚህ ዘወገኖቻችን ስፖንሰር አግኝተው ልጆቻቸው እንዲማሩ፣ መጠለያ እንዲኖራቸው፣ ምግብ እንዲኖራቸው በአጠቃላይ በቃ ኑሮን መግፋት እንዲችሉና ይችን የፖቨርቲ ሳይክል ብሬክ ማድረግ እንዲችሉ እንዲረዱን ነው ዛሬ የምንፈልገው። የዛሬ 23 ዓመት የተመሠረተው ወገኔ ይህንን ልዩ ምሽት ኢትዮጵያ ውስጥ ለሚያደርጋቸው ማኅበረሰብ አገዝ ስራዎች ማስፋፊያና ማጠናከሪያ ሲያደርገው ቆይተዋል። ተቋሙ ከሚንቀሳቀስባቸው ዘርፎች መካከል አንዱ ትምህርት ነው። የተቋሙ ፕሬዚደንት ኒኒ ለገሰ በአቅም ተፈትነው ህይወታቸው ሊቀየር ከሚችል የትምህርት ዕድል ሊራራቁ የነበሩ ወጣቶችን የመልካም እድሎች ሲያገናኝ የሰነበተው ተቋም ዘንድሮም ላይ የቀደመ ግብሩን እንደቀጠለ ይናገራሉ። ብዙ ተማሪዎቻችንን ጥሩ ትምህርት እንዲያገኙ ከልጅነት እንዲጀምሩ ለመኮትኮት ጥሩ ጥሩ ፕራይቬት ስኩሎች በመክተት የትምህርት እውቀታቸውን ለማዳበር በጣም እየጣርን ነው። ያለፉትን ሶስት አራት አመቶች፣ እሱኛው ጥሩ ውጤት እያስገኘልን ነው። እንደገና ደግሞ በዩዝ ክለብ፣ በዚህ አሜሪካን ሀገር ያሉ የወጣቶች ማህበር ኢትዮጵያ ሲሄዱ አብረዋቸው የክረምት ጊዜያቸውን በማስጠ ለመሰልጠናት ያሳልፋሉ። በተጨማሪ ደግሞ ኦንላይን የኢንተርንሽፕ ፕሮግራም የተለያዩ ስቴት ያሉ ወጣቶች የሚያሳትፍ የአሁኑ አመት ያደረግ ነው። እነሱ ከኢትዮጵያ ካሉ ካቀፍናቸው ቤተሰቦች ጋር እያጣመርን ትምህርት እያስተማሩ እነዚህም ቋንቋ እንግሊዘኛ ያስተምሯቸዋል፣ እነዛም አማርኛ። አንድ ዲቫይስ አለ አራያ የሚባል የሰራው የካን አካዳሚ እሱም የትምህርት ዲቫይስ ነው፣ እና ከኪንደር ጋርደን እስከ ኮሌጅ ሌቭል ያሉ ነገሮች፣ የትምህርት አይነቶች የተጫነበት ነው። እሱን ስራ ላይ እያዋልን በትምህርት ልጆቻችንን እያጎለበትን ነው። የወገኔ እገዛ አድማስ በወጣቶች ትምህርት ላይ ብቻ ያነጣጠር አይደለም በተለያዩ ምክንያቶች ጎጇቸው የዘመመባቸው ቤተሰቦችን ማቀናት አቅመ ደካማዎችን ማገዝም ተቀዳሚ ዓላማው እንደሆነ የተቋሙ ፕሬዚደንት ያክላሉ። ሌላው ደግሞ እናቶችን፣ አባቶችን ራሳቸውን ብቁ ለማድረግ የስራ መስክ እያመቻቸንላቸው የቆዳ ጫማ ስልጠና፣ እንደገና እናቶች ደግሞ የተለያየ የስፌት ጥቃቅን ነገሮችን የመሸጥ አሁን ደግሞ በዚህ ዓመት ደግሞ አዲስ ቦታ ተከራይተናል፣ ስድስት ኪሎ አካባቢ እዛ ደግሞ የባልትና ሙያ እናቶች ራሳቸውን እንዲችሉ በደንብ በጥራትና በጽዳት የተሰራ ባልትና ወደዚህም የሚመጣበት እዛም ደግሞ አንዳንድ ምግብ ቤቶች የተለያዩ ሰዎች ሊጠቀሙ የሚችሉበትን እያመቻቸን ነው። ለአዲሱ ዓመት በድምፃዊት ሙኒት መስፍን የሚመራው የምሽቱ ዝግጅት ቀጥለዋል። ተቋሙ በዚህ ዓመት ሊያግዛቸው እጩ ያደረጋቸውን ቤተሰቦች ለታዳሚው ያስተዋውቃል። በጠረጴዛ ቁጥር ተለይተው የተቀመጡ ትውልድ ኢትዮጵያውያን ታዳሚዎችም ቤተሰቦቹን ተከፋፍሎ ለማገዝ ቃል ይገባሉ። መሰሉ የሰብአዊ ድጋፍ ርብርብ በነገው ዘመን ተረካቢዎች በወጣቶች ላይም ሳይቀር በጎ ተጽዕኖ ይፈጠር ይመስላል። ዝግጅቱን ለማገዝ ከተገኙት በጎ ፈቃደኛ ወጣቶች መካከል አንዷ የሜሪላንድ ዩኒቨርሲቲዋ የስነ ሕይወት ትምህርት ምሩቅና የቅድመ ሕክምና ተማሪዋ የኢትዮጵያውያንና ኤርትራውያን ተማሪዎች ማህበር የሰብአዊ ተግባራት ክፍል ኃላፊ ኤደን እስክንድር አንዷ ናት። የእኛ ተቋም ወገኔን ለማገዝ የወሰነው ኢትዮጵያ ውስጥ የሚገኙ በድህነት የተጎሳቆሉ ሰዎችን በሚረዳው በሰብአዊ ተልኳቸው ልባችን በመነካቱ ነው። እኛም ድጋፍ ለማድረግ እና አባሎቻችንን በማሳተፍ በዚህ ሀገር ያለውን የኢትዮጵያውያን ማህበረሰብም ሆነ በሀገር ቤት የሚኖሩትን በስራችን ለመድረስ እንሻለን። ያኤል ቢሻው በኮሌጅ ፓርክ የሚገኘው የሜሪላንድ ዩኒቨርሲቲ ኢትዮጵያውያንና ኤርትራውያን ተማሪዎች ማህበር አጋር ፕሬዚደንት ናት። የሥነ አእምሮ ምርምር ትምህርት ክፍል እንዲሁም የመንግስትና ፖለቲካ ትምህርት ክፍሎች ተማሪ የሆነችው ያኤል ከወገኔ ተቋም ጋር መስራት ለማኅበሩ አባላት መልካም ዕድሎችን እንደሚያስገኝም ትናገራለች። በዩኒቨርስቲያችን ለሚገኘው የኢትዮጵያውያንና ኤርትራውያን ተማሪዎች ማህበር ትልልቅ ሰብዓዊ ተልዕኮዎች የእንቅስቃሴዎቻችን አካል ናቸው። በሀገር ቤት የሚኖሩ ቤተሰቦችን መርዳት እንሻለን። ወገኔን በምንመለከትበት ጊዜ ጠቅላላ ተልዕኮው በድህነት ውስጥ ያሉና ተጨማሪ ድጋፍ የሚሹ ቤተሰቦችን መንከባከብ መሆኑን ተገንዝበናል። እኛም ከወገኔም ሆነ ከታላቁ የዲሲ ሜሪላንድ እና ቨርጂኒያ ቀጠና ጋር ለመተሳሰር አብሮ ለመስራት ድጋፍ የሚሹ ቤተሰቦችንም ለመርዳት ይህ መልካም እድል መሆኑን ተረድተናል። ሁለቱም ወጣቶች በምሽቱ ባየሁት የመተጋገዝ መንፈስ ውስጥ ወጣቱ ትውልድ ሊቀስመውና ሊበረታበት ይገባል ያሉትን አጋርተውኛል። በእነሱ እይታ ወጣቶች በጎ አለምን የመፍጠር አቅማቸውን ሊጠቀሙበት ይገባል። ወጣቱ ትውልድ ተጽዕኖ ፈጣሪ መሆን ይችላል። በአሁኑ ጊዜ ማህበራዊ መገናኛ ከምን ጊዜውን በተሻለ ከህይወታችን ጋር ተዛማጅ ሆኗል። የቀደመው ትውልድም ወደ ትስስሩ እየመጣ ቢሆንም ወጣቶች ግን ከማህበራዊ መገናኛዎች ኃይል ጋር ስለተወለድን ድምፃችንን በመጠቀም እና መልእክቶችን በማጉላት በጎ ተጽዕኖ የመፍጠር እና ለውጥ የማምጣት አቅሟለን። እኔ እንደማስበው ስለ ወጣቶች ማወቅ ያለብን አንደኛው ጠቃሚ ነገር መደማመጥ የምንችልበት በጣም ልዩ መንገድ ያለን መሆኑን ነው። ባለፉት ጥቂት ዓመታት የበዛ ለመግባባት ግጭትና የመቻቻል እጦት ተመልክተናል። በእኛ በወጣቶቹ ዘንድ የተመለከትኩት እጅግ ግሩም የሆነ ነገር እርስ በርሳችን መግባባት መደማመጥና በተለያዩ መንገዶች መደጋገፍ የምንችልበት አቅም እንዳለን ነው። ማህበራዊ መገናኛው መሰሉን መግባባት በማስቀጠልም ሆነ በማስተማር ብዙ አስተዋጽኦ ያደርጋል። ድጋፍና ርብርቡ ምሽት ቀጥሏል። በድምፃዊትና ተውዛዋዥ ፋንተሽ በቀለ የሰለጠኑ ህፃናት ካሳዩት ድንቅ የውዝዋዜ ትርኢት በኋላ የቁም ነገሩ አፍታ ቀጥሏል። በዚህ ምሽት እርዳታ የሚሹ ቤተሰቦች ጉዳይ ብቻ ሳይሆን ከዚህ ቀደም በትውልደ ኢትዮጵያውያኑ ርብርብ ወደ ተሻለ ሁኔታ የተሸጋገሩ ቤተሰቦችና ግለሰቦች ምስክርነትም ተሰምተዋል። ምስክርነቶቹ በውጭ ሀገር የሚኖሩ ኢትዮጵያውያን ርብርብ የብዙዎችን ሕይወት ወደ በጎ የመቀየር አቅምን አስተዋሽ ይመስላል። የወገኔ የኢትዮጵያን ፋውንዴሽን ምክትል ፕሬዚደንት ቀለመሩቅ ኢማምም ይህንን ያጎላሉ። የሚገርም የወገኔ የኢትዮጵያን ፋውንዴሽን አሰራር፣ ኢትዮጵያውያን ኢትዮጵያውያንን እየረዱ ነው ያሉት። በዳያስፖራው ድጋፍ፣ በዳያስፖራው እምነት የእነሱን ትረስት አግኝተን በስራችን አይተው ተማምነውበት እየተገኙ በሀሳብ በጉልበት በገንዘብ በእውቀት በሁሉ ነገር እየረዱን ነው። እዚህ የደረስ ነው እና ብቻችንን አይደለም። ይሄ የምታየው ሰው በሙሉ ቮለንቲሮቹም፣ ተጋባዦቹም ሁሉም በሚረዳን ነው በሰው ህይወት ላይ ለውጥ እያመጣን ያለ ነው እና የሚያስደስተው ምንድን ነው ይሄ በትልቅ ግራንት ወይንም በሌላ ሀገር እርዳታ ሳይሆን ወገን ወገኑን እየረዳን ያለው እና ይሄ በጣም የሚያስደስት እና የሚያኮራ ነው። ስለዚህ በወገን ነው እየተረዳን እየተመራን ያለ ነው። ዋነኛ ትኩረቱን ለወጣቶች ትምህርት ነክ ገዛዎችን ማድረግ መሰረታዊ የመጠለያ ስፍራዎችን እድል ማመቻቸትና በማህበራዊና በማኅበራዊና ምጣኔ ሀብታዊ ጫናዎች ስር የሚገኙ ቤተሰቦችን ማገዝ ያደረገው ወገኔ የኢትዮጵያን ፋውንዴሽን የዛሬ 23 ዓመት በሰባት ጓደኛሞች የተመሠረተ ነው። በየዓመቱ ከሚያደርጋቸው መደበኛ እንቅስቃሴዎች በተጨማሪ ኢትዮጵያውያንን የሚፈትኑ ሰው ሰራሽና የተፈጥሮ ድንገተኛ አደጋዎች ሲከሰቱ ፈጥኖ ደራሽ ድጋፍን ማሰባሰብና ለወገን መድረስ ለዓመታት ከሚታወቅባቸው ተግባራት መካከል እንደሚጠቀሱ በዚህ ምሽት ተወስቷል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ሰዎችን አባቸው ስለሆናችሁ አብዝተን እናመሰግናለን። ይሁድ ምሽት መሰናዷችን እዚ ላይ ተጠናቋል። በንጋው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን ቪኦኤ አማርኛ ላይ ለጋቢና ቪኦኤ እያላችሁ አድርሱን። ኤደን ገረመው መሰናዳውን በመምራት ኤልያስ አስማረ በቀ ነበሩ። ጽዮን ግርማ በአርቶቱ ከመላ የአሜሪካ ድምፅ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጠናስጠልን መልካም ይሁድ ምሽት።